The voice of a man በደቡብ ሱዳን ውጥረቱ ቀጥሎ በዛሬው ዕለት ይፋ የሆኑ ዘገባዎች እንዳመለከቱት የምክትል ፕሬዚደንቱ ሬክ ማቻር ታማኝ ወታደሮች የቦርን ከተማ ለመቆጣጠር እየተንቀሳቀሱ ናቸው። ውጥረቱ በነዋሪው ሕዝብ ላይ የሚያስከትለው አሉታዊ ተጽዕኖም ቀላል አይሆንም። ለመሆኑ እዚያ የሚገኙ ኢትዮጵያውያን ነዋሪዎችን ለማውጣት መንግስት ምን እያደረገ ነው? ዘጋቢያችን እስክንድር ፍሬው የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ዲና ሙፍቲን አነጋግሯቸዋል። ዜጎችን መንግስት እያስወጣ ነው ያለው። በጋምቤላ በኩል ከትላንት ወዲያና ትላንት ወደ ሰባት መቶ የሚሆኑ ሰዎች ገብቷል። እነዚህም መከላከያ በመኪና ና በጀልባ አመላልሶ ጋምቤላ ከተማ ነው ያሉት። አሁን በዚህ ሰዓት ቦሌ ኤርፖርት ከባንቲዩ ዘጠና ሰባት ከመለካል ዘጠና ሶስት ኢትዮጵያኖችን በወታደራዊ ሄሊኮፕተር ና በሲቪል አውሮፕላን አዲስ አበባ ገብቷል። ይሄ ኦፕሬሽን ይቀጥላል። አስፈላጊ የሆኑ በሚገኝበት ሰዓት መንግስት ኢትዮጵያኖችን ይታደጋል። በጋምቤላ በኩል ገቡ ያሏቸው ጋምቤላ እንግዲህ የጋምቤላ ብሔራዊ ክልላዊ መንግስት ርዕሰ ከተማ ነው። ጋምቤላ አሉ ያሏቸውን ኢትዮጵያውያን ጨምሮ ቦል የገቡትን መንግስት ነው ሁሉንም እያስገባ ያለው። በመንግስት በኩል ነው ሁሉም ጥረት እየተደረገ ያለው ትክክል ነው። ምክንያቱም በጋምቤላ ከአዋሳኝ በሆኑ እንትኖች መጡ። በዚህ በሁኔታው ተገብቶ ከዛ በኋላ መንግስት በመኪና በጀልባ ወደዚህ አመላልሷቸው የጋምቤላ ሕዝብ መቀባበል አድርጎላቸው እያስተናገዳቸው ነው ያሉት። እዚህ ቦሌ አሁን የተቀበልናቸውንም በአሁኑ ሰዓት ወደ መጠላ አካባቢ እየሄዱ ነው ያሉት በአውቶቡሶች ማለት ነው። ስለዚህ ኦፕሬሽን ይቀጥላል እና በዚህ ኦፕሬሽን ሲቪል አውሮፕላኖች ብቻ ሳይሆን መከላከያ ከፍተኛ ስራ እየሰራ ነው ያለው። ከሀገር መጠበቅ ቦል ዜጎችንም የመታደግ ስራ እየሰራ ነው ያለው። አምባሳደርኛ መረጃው አሁን ካለዎት ምን ያህል ኢትዮጵያውያን ናቸው በደቡብ ሱዳን የሚገኙት መውጣት የሚፈልጉት ስንት ናቸው? አጣቂ አስራ አራት ሺህ አካባቢ የሚሆኑ ኢትዮጵያውያኖች እንዳሉ ነው መረጃ አለን፣ በተለያዩ ከተሞች። ከነዛ ውስጥ ምን ያህሉ ይወጣሉ ተብሎ ይጠበቃል? መረጃው ካለ ምንድን ነው? አሁን ግጭት ያለባቸው አሁን የወጡባቸው አካባቢ ያው ነው፣ ትኩረትም እየተሰጠው ያለው እዛ ነው። በጁባና በሌሎች አካባቢዎች አንጻራዊ መረጋጋት ነው ያለው። እዛ አካባቢ ያሉት ፈቃደኝነትም ይፈልጋል። በነገራችን ላይ ሁኔታው ይረጋጋል ሊሰክን ይችላል በሚል ይቅማሙ ያሉ ኢትዮጵያኖችም አሉ። ይሄ እስከሆነ ድረስ ዞሮ ዞሮ አስፈላጊ የሆነበት እና ችግር ያለበት ውጥረት ያለበት ቦታ፣ አስጊ የሆነበት ቦታ ላይ መንግስት አስፈላጊውን ሁሉ ለማድረግ በቂ ቁመና ላይ ነው ያለው። እንግዲህ ጊዜዎት አጭር እንደሆነ ነግረውኛል። አምባሳደር ስራ መሀል እንደሆነ አውቃለሁኝ። መጨረሻ ጥያቄ ላድርገው እና የዲፕሎማሲያዊ ጥረቱ ምን ደረጃ ላይ ይገኛል? ዋል በኢትዮጵያ ግንባር ቀደምትነት ኢትዮጵያ ሊቀመንበር በመሆኗ የኢጋድ የሚኒስትሮች ቡድን እዛ ነበር የሰነበተው። ከፕሬዚደንቱ ጋር ተገናኝቶ ስለ ሰላም አስፈላጊነት፣ ስለ ድርድር አስፈላጊነት ሁኔታውን ሲያሳምን ነበር ቆየው። ቀጥሎም በክቡር ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የወቅቱ የአፍሪካ ሊቀመንበር አማካይነት አማካኝነት ይሄው ጥረት ቀጥሎ እንደገና ይሄ ጥረት ከጋርድ መንግስታት ጋር በመሆን ኬንያም ቀጥሎ አሁን ይህን መቋጨትና መልክ ወደ ማስያዝ ላይ ነው የተገኘው። አሁን እንግዲህ በተቻለ መጠን አፋጣኝ እርምጃዎች ማለት ተኩስ እንዲቆም ቀጥሎ ደግሞ ድርድር እንዲካሄድ። በአጠቃላይ ይህም ደግሞ ህገ መንግስታዊ መንፈስን መሰረት ያደረገ እንደሆነና የህግ በላይነት እንዲከበር በሚል ሁኔታ የአፍሪካ ህብረት ብቻ ሳይሆን ኢጋድ የተባበሩት መንግስታት ድርጅት፣ ታላላቅ መንግስታት፣ የአሜሪካ መንግስትን ጭምር እነ ቻይናና ሌሎችም ድምፃቸውን ያሰሙበትና ከዚህ ከሰላም ጥረቱ ጎን ለሰላም ጥረቱ አጋርነታቸውን እየገለጹ ያለበት ሁኔታ ነው ያለው። ይሄ ቀጥሏል በተጠናከረ ሁኔታ። ኢትዮጵያውያኑ እንግዲህ ቦሌ የደረሱትን ጨምሮ ጋምቤላም የሚገኙትን ጨምሮ በምን ሁኔታ ላይ ነው የሚገኙት? ት የደረሰባቸው አሉ ወይ? በግጭቱ ምክንያት ከዚህ አንጻር እየተጠናና እየተዘጋጀ መረጃ አለ። የተጎዱ አሉ። በህይወትም ህይወታቸውም ያለፈ እንዳሉ ይነገራል። ይሄ እየተጣራ ያለበት ሁኔታ ነው ያለው። ግን ትልቁ ትኩረት አሁን ያሉትን መታደግ ነው። የተዘረፉም እንዳሉ ነው የሚነገረው። ይሄ የሚጣራ አሁን ወደፊት ማለት ነው። ጠንካራ መረጃ የለኝም እኔ አሁን። ኦልሬዲ፣ ትኩረቱ መንግስት ትኩረት አግባብም የሆነው ያው ማስወጣቱ ላይ ስለሆነ እዛ ላይ ነው ማተኮር ነው። አምባሳደር ዲና ሙፍቲ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ፣ ወደፊት ሰፋ ያለ ማብራሪያ እንደሚሰጡን ተስፋ እናደርጋለን። በዛሬው በጣም ነው የማመሰግነው ስለ ጊዜ። በአሜሪካ ድምጽ ሬዳር ነ። መልካም መልካም ምሽት። መልካም ምሽት።